ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። اللهم بارك ሰኞ ሐምሌ 21 2006 ዓ ም ለእስልምና እምነት ተከታይ አድማጮቻችን ኢድ ሙባረክ እንኳን አደረሳችሁ። የምሽቱ አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በመቶዎች የተቆጠሩ አፍሪካውያን የወደፊት መሪ ወጣቶችን በዋይት ሀውስ ሰብስበው አወያይተዋል። Welcome to Washington. I, I know most of you are visiting our country for the first time. So, on behalf of the American people, welcome to the United States of America. Salaam ta'ala idrasachu chu idrasa chu. Wada Washington nungkuan badana matachu. Meso chu? Wada United States በአሜሪካ ሕዝብ ስም እንኳን ወደ ዩናይትድ ስቴትስ በደህና መጣችሁ ላለሁ። ሄኖክ ሰማእግዜር ስብሰባውን በስፍራው ተገኝቶ እየተከታተለ ነው። ከዜና በኋላ የምሽቱ አብይ ዘገባችን ይሆናል። ዓለም አቀፍ የመብት ተሟጋች ድርጅቶች ስለ ዞን ዘጠኝ ጦማርያን ግልጽ ደብዳቤ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽፈዋል። ዘገባ ይኖረናል። የዛሬው የዩናይትድ ስቴትስ መንግስት ርዕሰ አንቀጽም የዞን ዘጠኝ ጦማርያንን ጉዳይ ትኩረቱ አድርጓል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ በገዢው ፓርቲ ኢህአዴግ ላይ ያቀረበው ቅሬታ በአገር አቀፍ የፖለቲካ ፓርቲዎች ሊጣራ ነው። ዘገባ አለን። የዛሬ መደበኛ ስፖርት አፍሪካ ነክ ርዕሶችና ጤና ተዘጋጅተዋል። ፕሮግራማችንን ቴሌላይን ባክ ይመራል። መልካም ምሽት። የዓለም ዜናዎቹን እናስቀድም። በመቶዎች የሚቆጠሩ የአፍሪካ የወደፊት መሪዎች ዛሬ ቀደም ሲል እንደገለጥ ነው ዋሽንግተን ዲሲ ላይ በፕሬዚዳንት ኦባማ ጋባዥነት ተገናኝተው በዋይት ሀውስ ተሰባስበዋል። ለሶስት ቀናት በሚቆይ በዚህ ስብሰባ ላይ በአሜሪካ አዘጋጅነት ላለፉ ስድስት ወራት የተካሄደው መርሃ ግብር ተሳታፊ የሆኑ አምስት መቶ ወጣት መሪዎች እየተሳተፉ ነው። በውይይቱ ወቅት የወጣቶችን ክህሎትና ሙያዊ ስብዕና ለማበልጠግ የሚረዱ በርካታ ትምህርታዊ መድረኮች ይካሄዳሉ። በስብሰባው መጨረሻ ላይም ፕሬዚዳንት ባራክ ኦባማ ንግግር አድርገዋል። ከእርሳቸው ቀደም ብሎ የውጭ ጉዳይ ሚኒስትር ጆን ኬሪ ወጣቶቹን የሚያበረታታ ንግግር አሰምተዋል። እንደነገርናችሁ ሰፋ ያለ ዝርዝር አለን። በስፍራው የተገኘው ዘጋቢያችንም ያክልበታል። በሰሜናዊ የናይጄሪያ ከተማ ካኖ ውስጥ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ አንድ ሰው መሞቱ ታወቀ። በ24 ሰዓታት ውስጥ ለሁለተኛ ጊዜ የደረሰውን ይህን ጥቃት የፈጸመችው ሴት መሆኗም ለሁለተኛ ጊዜ መሆኑም ታውቋል። ትናንት እሁድ እዚያው ካኖ ውስጥ በአንድ የካቶሊክ ቤተ ክርስቲያን ላይ በደረሰው ጥቃት አምስት ሰዎች ሞተዋል። ባለፉት ቀናት ናይጄሪያ ውስጥ ለሚደርሱ ጥቃቶች ለደረሱ ጥቃቶች ባለስልጣናት አማጺውን ቡድን ቦኮሃራምን በተጠያቂነት ያስቀመጡት ሲሆን በተከታታይ በደረሱ በእነዚሁ ጥቃቶች ምክንያት የካኖ ባለስልጣናት የእስልምና ተከታዮች የሚያከብሩትን የዛሬውን የኢድ ዓመታዊ በዓል እንዲሰርዙ ማስገደዱ ተመልክተዋል። በአንድ ሊቢያዊ ነዳጅ ዴፖ ላይ የተነሳውን ቀጠሎ ለማብረድ የእሳት አደጋ ሰራተኞች እየተረባረቡ መሆናቸው ተሰምቷል። ቀጠሎው ዛሬ ሰኞ ለሁለተኛ ጊዜ ደርሶ የነዳጅ ማጠራቀሚያውን ሁለተኛውን በርሜል አጋይቷል። አንድ የብሔራዊ ነዳጅ ኩባንያ ፈቅላጤ ለሮይተርስ ዜና አውታር እንደገለጠው ዛሬ ሰኞ የተነሳው ቃጠሎ አውሮፕላን ጣቢያውን ለመቆጣጠር በሚዋጉ ሚሊሻዎች መካከል በሚካሄደው ግጭት ምክንያት ነው። ከትሪፖሊ ዓለም አቀፍ አውሮፕላን ጣቢያ በአምስት ኪሎ ሜትር ርቀት ላይ የሚገኙ ነዋሪዎችም አካባቢውን ለቀው እንዲወጡ ተነግሯቸዋል። ቃጠሎውን ለማብረድ ሌሊቱን የተካሄደው ሙከራ እንዳመለከተው እሳቱ ካለበት አካባቢ ጥቁር ጢስ ሲወጣ በቪዲዮ ታይቷል። ከቃጠሎው ጋር በተያያዘ የሚደርሰው የአየር ብክለትም ለአካባቢው ከፍተኛ የሰብአዊ ቀውስ ሊያስከትል እንደሚችል የሊቢያ ባለሥልጣናት አስጠንቅቀዋል ምዕራብ አፍሪቃ ውስጥ ወደ 700 ሰዎች መግደሉ የሚነገረውን የኢቦላ በሽታ መዛመት ለመግታት በሚል ላይቤሪያ ድንበሯን በሙሉ መዝጋቷ ተነግሯል ፕሬዚደንት ኤለን ጆንሰን ሰርልፍ ትናንት እሁድ ማታ ባስተላለፉት መግለጫ እንዲዘጉ የተወሰኑት ድንበሮች እንዳሉ ሆኖ የሞንሮቪያው ዓለም አቀፍ አውሮፕላን ጣቢያና ሶስት ዋና ዋና ድንበሮች ግን ክፍት እንደሚሆኑ አስታውቀዋል። በእነዚህ በማይዘጉ ስፍራዎች መከላከያና ምርመራ ጣቢያዎች ይቋቋማሉ ያሉት ፕሬዚደንቷ ለሀያጅና ለመጪ መንገደኞችም የአውሮፕላን ጣቢያው ባለስልጣናት አዳዲስ የመጓጓዣ ሰነድ ያዘጋጃሉ ብለዋል። የላይቤሪያ መንግስት በተጨማሪም እንደ ሰላማዊ ሰልፎችና የተለያዩ ዝግጅቶችን ጨምሮ ማናቸውም ህዝባዊ ስብሰባ መታገዱን አስታውቋል። ላይቤሪያ እስካሁን በዚሁ በኤቦላ በሽታ 127 ዜጎቿን አታለች። አድማጮች ዜና የሚተላለፈው ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ናቪ ፒላይ እንደ አውሮፓ አቆጣጠር ሐምሌ 17 ቀን በማሌዥያ አውሮፕላን ላይ የተከፈተው ተኩስ በጦርነት ወንጀል ደረጃ ሊታይ ይችላል ብለዋል። በአውሮፕላኑ ላይ ስለደረሰው አደጋ ምርመራ እንዲካሄድም ጥሪ አቅርበዋል። በሌላ በኩል ደግሞ በኡክራይን ስላለው የሰብአዊ መብት ጉዳይ አዲስ ዘገባ ወጥቷል። የአሜሪካ ድምጽ ራዲዮ ዘጋቢ ሊሳሽ ላይን ዘገባው ከወጣበት ጄኔቫ የላከችውን አዳነች ፍሳዬ ታቀርባለች። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ናቪ ፒላይ እንደ አውሮፓ አቆጣጠር ሐምሌ 17 ቀን በማሌዥያ አይሮፕላን ወድቆ መከስከስ ላይ በፍጥነት ነፃ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። ቃል አቀባያቸው ሩፐርት ኮልቪል ጉዳዩ አደጋ ነው ብሎ የሚያምን ሰው የለም አይሮፕላኑ ተተኩሶበት እንደወደቀ ነው የሚታመነው፣ ይላሉ። የተኮሰው በእርግጥ ማን ነው ለሚለው ጥያቄ ገና ማረጋገጫ የለም። ሙሉ ምርመራ መካሄድ የሚያስፈልገውም ለዚሁ ነው። ይሁንና እንደ ብዙዎች እምነት ግን አውሮፕላኑ በተተኮሰበት ጦር መሳሪያ ተመቶ መውደቁ በምርመራ ከተረጋገጠ የጦር ወንጀለኝነት ጉዳይ መነሳቱ አይቀሬ ነው። ወደ ሶስት መቶ የሚሆኑ ሲቪል ተሳፋሪዎች ማለቃቸው አይረሳም። ይህን ወንጀል የፈጸመው ወገን ተጠያቂ እንዲሆንና ለፍርድ እንዲቀርብ ያስፈልጋል ብለዋል ቃል አቀባዩ። የማሌዥያው አይሮፕላን የሩሲያ ደጋፊ የሆኑ አማጽያን በሚቆጣጠሩት ግዛት በሚሳይል ተመቶ እንደወደቀ ተገልጿል። የናቪ ፔላይ መስሪያ ቤት ምስራቅ ኡክራይን ውስጥ እንደ አውሮፓ አቆጣጠር ከሐምሌ 8 እስከ 15 ቀናት በነበረው ጊዜ ውስጥ የሰብአዊ መብት ረገጣ ተግባሮች መፈጸማቸውን የሚዘረዝር ዘገባ አውጥቷል። የታጠቁት ኃይሎች ህዝቡን ለማስፈራራት ሲሉ ሰዎችን ማሰር፣ መጥለፍ፣ ሰቆቃ መፈጸምና መግደል ቀጥለዋል፣ ይላል ዘገባው። ካልፎ ሚያዝያ ወር አንስቶ ዶኔትስክና ሉሃንስክ ውስጥ 812 የሚሆኑ ሰዎች በአማጽያን ተይዘዋል ወይም ተጠልፈዋል ይላሉ። ጂያኒ ማጋዛኒ ማጋዛኒ በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ የአሜሪካ የአውሮፓና የማዕከላዊ እስያ ክፍል ኃላፊ ናቸው። በኡክራይን መንግስት ለተያዙ አማጽያን ለመለወጥ የቀበሮ ጉድጓዶችን ለመቆፈር ወይም በጦር ግንባር እንዲዋጉ እንደሚያስገድዷቸው ማጋዛኒ ገልጸዋል። ካለፈው ሚያዝያ ወር አንስቶ ቢያንስ 1129 ሰዎች እንደተገደሉ፣ 3442 የሚሆኑት ሰዎች እንደቆሰሉ ከ100 ሺ በላይ የሚሆኑት ደግሞ ከመኖሪያቸው እንደተፈናቀሉ ዘገባው ጠቅሷል። እስራኤልና የሐማስ አማጽያን ለሶስት ሳምንታት ለሚያካሂዱት ግጭት የተኩስ አቁም ስምምነት እንዲያደርጉ የዓለም መሪዎች ጫና በሚያደርጉበት በአሁኑ ወቅት ጋዛ ሰርጥ የሚካሄደው ውጊያ ዛሬ በኢድ በዓል ምክንያት ጋብ ብሎ መዋሉ ተሰማ። እስራኤልና ሐማስ ያለምንም ቅድመ ሁኔታ ለሰብአዊ እርዳታ አቅርቦት አስቸኳይ የተኩስ አቁም ውል እንዲያደርጉ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ፕሬዚደንታዊ መግለጫ አስተላልፏል። የእስራኤል ጠቅላይ ሚኒስትር በንጃሚን ነተንያሁ ግን የሰብአዊ እርዳታው ሰላማዊውን ሲቪል ህብረተሰብ ለሚገሉ አሸባሪዎች የሚውል መሆኑንና ለዋና ጸሐፊው ባንክ ኪሙን ይህንኑ በመግለጽ የድርጅቱን ጥያቄ ውድቅ አድርገውታል። በአንድ የዩናይትድ ስቴትስ ቴሌቪዥን ጣቢያ ለቃለ ምልልስ የቀረቡት የሐማሱ መሪ ካሊድ ማሻል እስራኤል የጋዛ ወረራዋን ታቁም ብለው ለእስራኤል ህልውናም እውቅና እንደማይሰጡ ተናግረዋል። ዋሽንግተን በኮሪያው ባህረ ገብ መሬት አካባቢ የምትፈጥረው ውጥረት እየጨመረ በመሄዱ ዩናይትድ ስቴትስ ላይ የኒኩሌር ጥቃት እንደሚካሄድ አንድ የሰሜን ኮሪያ ከፍተኛ ወታደራዊ ባለሥልጣን ማስፈራራታቸው ተሰማ። ዋሽንግተን የሰሜን ኮሪያን ሉዓላዊነት መዳፈሯን ከቀጠለች አሉ፣ እኒሁ ባለሥልጣን ኋይት ሃውስንና ሌሎች የዩናይትድ ስቴትስ ወታደራዊ ጦር ሰፈሮችን በኒኩሌር እንመታለን ምክትል ማርሻል ሁዋንግ ፖንግ ሶ ባስተላለፉት በዚህ ዛቻ ሰሜን ኮሪያ የኒኩሌር ጦር መሳሪያና የኒኩሌር አውሮፕላን ባለቤት የመሆን መብቷን ዩናይትድ ስቴትስ ማወቅ ይኖርባታል ብለዋል። በመጨረሻም በመላው ዓለም የሚገኙ የእስልምና ሃይማኖት አማንያን በመግቢያውም እንዳልነው የረመዳን ጾም ፍቺ የዋለበትን የዘንድሮውን የኢዳል ፈጥር በዓል በማክበር ላይ ይገኛሉ ይሁን እንጂ በጋዛ ሰርጥና በማሌዥያ ለሚገኙ የእምነቱ ተከታዮች በዓሉ እምብዛም ፈንጠዝያ የሚታይበት እንዳልሆነ ታውቋል። ለበዓሉ አክባሪዎች በሙሉ በድጋሚ ኤድ ሙባረክ እያል ወደ ኋላ ላይ አንድ አጠር ያለ ዝግጅት እንደሚኖረን ከወዲሁ ለመግለጽ እንወዳለን። ዜናው በዚሁ አበቃ። በሀያ ሁለት ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን ይቀጥላል። አስተናጋጆች እኔ ቆንጅ ታዬና ም አዲሱ አበበንን። በመግቢያው እንዳልነው በኋይት ሀውስ ፕሬዚዳንት ባራክ ኦባማ ከአፍሪካውያን ወጣቶች ጋራ የያዙ ስብሰባ የምሽቱ አብይ ርዕስ ነው። ዘጋቢዎቻችን እየተከታተሉት ናቸው። ፕሬዚዳንቱ የፊታችን ቅዳሜ ደግሞ የአፍሪካ ሀገሮች መሪዎች ጋራ ጉባኤ በዚህ በዋሽንግተን ያካሂዳሉ። በዚህ ላይ ትንተና የሚያደርጉ እንግዳም በአፍሪካ ነክ ርዕሶች ይቀርባሉ። እንግዲህ ይሄ ጉባኤ ከአፍሪካ ሀገሮች ጋር የአሜሪካ መንግስት በተለይ ፕሬዚደንቱ ሲያደርጉ ለመጀመሪያ ጊዜ ነው በአሜሪካ ታሪክ ውስጥ። ዋናው የጉባኤው አጀንዳ ከኢኮኖሚ ጋር የተያያዘ ቢሆንም ሌሎች ጉዳዮችን በመጠኑ የሚዳስሳሉ ተብሎ ይገመታል። አቶ ሶሎሞን መዝገበ ይባላሉ። በአፍሪካ ነክ ርዕሶች የሚቀርቡት እንግዳ ናቸው። ከጠኗቸው ጉዳዮች መካከል የኢኮኖሚ ልማት ይገኝበታል። በሁለተኛው አጋማሽ ይቀርባሉ እንጠብቅ። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። ቀደም ሲል በመግቢያው ላይ እንደገለጥ ነው፣ በዜናችን በመቶዎች የሚቆጠሩ የአፍሪካ ወጣቶች የወደፊት መሪዎች ዛሬ ዋሽንግተን ዲሲ ላይ በፕሬዚዳንት ባራክ ኦባማ አጋባዥነት ተገናኝተው ተሰባስበዋል። በስፍራው ሁኔታውን ሲከታተል የቆየው ሄኖክ ሰማእግዜር ዘገባ ይኖረዋል። ወደዚያው ነው የምናልፈው። ወደ 500 የሚሆኑ ወጣት አፍሪካውያን የወደፊት መሪዎች በዚህ በዩናይትድ ስቴትስ መጥተው ለስድስት ሳምንታት ያህል ተከታታይ የትምህርት ስልጠና እንዲሁም ተሞክሮ ማካፈል ስራዎች ተሰማርተው ነበር። መርሃ ግብሩ ለምን እንደተጀመረእና ለምን አስፈላጊ እንደሆነ ፕሬዝዳንት ባራክ ኦባማ በንግግራቸው አስታውሰዋል። አብይ ዓላማው አፍሪቃውያን ወጣቶች ወዲህ ወደ ዩናይትድ ስቴትስ መጥተው የነግቦቹ የሲቪልና የንግድ ማኅበረሰብ እንዲሁም በመንግሥት አስተዳደር የሚሰማሩ የተዋጣላቸው መሪዎች የሆኑ ዘንድ የሚያግዛቸውን ክህሎት እንዲያዳብሩ ነው። ጅምሩ የተጎናጸፈውን ምላሽ እጅግ አምርቂ የሆነ ነው ያገኘ ነው። የስልክና ኢንተርኔት አገልግሎቶች ባልተዘረጉባቸው የገጠር አካባቢዎች ጭምር በመላዋ አህጉሪቱ ወጣቶች ወደዚያ ግብ የሚያዳርሰውን ጉዞ ተያይዘዋል። ፕሬዚዳንት ባራክ ኦባማ አዳዲስ የማጠናከሪያ ሀሳብ ያሏቸውንም በዚህ በጉባኤው ዕለት ያስረዱ ሲሆን ስሙን ማንዴላ ዋሽንግተን ፌሎሽፕ ብለውታል። በቀድሞ የደቡብ አፍሪካ የነጻነት አባትና የመጀመሪያው የሀገሪቱ ፕሬዚዳንት የነበሩት ኔልሰን ማንዴላ ስም ወጣቶች አፍሪካውያንን ለማነሳሳት በማሰብ ነው ፕሬዚዳንት ባራክ ኦባማ ይህንን ስም መለወጡን ያበሰሩት። ከዛም በማስከተል ቁጥራቸው ወደ አንድ ሺህ ከፍ እንደሚል በሚቀጥለው ዓመት የሚመጡት የማንዴላ ፌሎዎች ማለት ነው። ይህንን ፕሬዚዳንት ባራክ ኦባማ አስመረው ሶስተኛው ነጥብ አሉ። ሶስተኛም በዚህ በያሊ ማለትም የአፍሪቃ ወጣቶች ውጥን የመገናኛ መረብ አማካኝነት ብቃታቸውን የሚያጎለብቱና ለውጤት የሚያበቁ ልዩ ልዩ ዘዴዎችና አማራጮችን እናስተዋውቃቸዋለን። በኢንተርኔት አማካኝነት ሊከታተሏቸው የሚችሉ የትምህርት ፕሮግራሞችን፣ ባርአያዎች የሚቀርቡ ስልጠናዎችንና ክትትሎችን፣ አዳዲስ የፈጠራና የንግድ እቅዶችን ለመጀመር የሚያስችሉ ብልሃቶችን ከሚያስተምሩ እውቅ ባለሙያዎች ጋር እንዲገናኙም እናደርጋለን። በመላዋ አህጉሪቱና በዓለም ዙሪያ አዳዲስ የመተዋወቂያና የመገናኛ ዘዴዎችንም እናመቻቻለን። ፕሬዚዳንት ባራክ ኦባማ በዛሬው እለት እነዚህን ወደ አምስት መቶ የሚሆኑ ወጣት አፍሪካውያንን ባነጋገሩበት በጉባኤያቸው፣ በሴኔጋል፣ በጋና በኬንያና በደቡብ አፍሪካ ደግሞ ወጣቶች ሀሳብ የሚጋሩባቸው ማዕከላት ለማጠናከር እቅድ እንዳለ ገልጸዋል። እንግዲህ ከኢትዮጵያ የመጡ ወደ አስራ ሁለት የሚሆኑ ተሳታፊዎች አሉ። ከኤርትራ አንድ ተሳታፊ፣ ከመላው አፍሪካ አምስት መቶ ናቸው። ከነሱ መሀል አስቀድሜ ሳባ ካሳይን አነጋግር ያለሁ በግል ንግድ ስራ ላይ የተሰማራች ወጣት ናት። ስሜ ሀሌታ ግዳይ ይባላለው። ከኢትዮጵያ የመጣውት የመጣሁት በአሁኑ ሰዓት የዋሽንግተን ያንግ አፍሪካን ሊደርስ ኢኒሽቲቭ የፕሬዚዳንት ባራክ ኦባማን ፕሮግራም አቴንድ በማድረግ ላይ ነው የሚገኘው። አስቀድሞ በጣም ደስ የሚል ቀን ነው። ከፕሬዚዳንት ባራክ ኦባማ ጋር ለመጀመሪያ ጊዜ በአይን ስታያቸው ለመጀመሪያ ሽ ነው ላንች ፕሬዚዳንት ባራክ ኦባማንም እንደዚህ በአካል ሳያቸው በጣም ነበር ደስ የሚለው። ሰላም አሏችሁ? በእናንተ በኩል ሲያልፉ ደግሞ? አዎ እኛ ላይክ ፊት ለፊት ነበርን። ፊት ለፊት ስለነበርን ሰላም እያሉ ነበር ያለፉት። ተጨብጠናል፣ ነው ሰላም ሰላም አሉ። ምን አሏችሁ ፕሬዚዳንቱ? ከነበረው ንግግራቸው የተረዳሁት ትልቅ የሆነ ህልም አላቸው፣ በአፍሪካ ለአፍሪካ፣ በአፍሪካ ወጣቶች ይተማመናሉ። መሪዎቻችን ያልተማመኑብንን መሪዎቻችን ያልሰጡንን ሽልማት ለሰራነው ስራ ዛሬ እዚህ ስማችን ተጠርቶ ትልቅ ምስጋና አግኝተንበታል። ከይቅርታ ጋር ሀሌ ታግደይ ነበረች፣ እንዲያውም የውጭ ጉዳይ ሚኒስትር ጆን ኬሪ ስማቸውን ከጠሯቸው ጥቂት ተሳታፊዎች መካከል አንዷ ነበረች። አስከትዬ ደግሞ ሳባ ካሳይን ላቅርብ። በንግድ ስራ ላይ የተሰማራች ወጣት ነች። ሳባ ካሳ ይባላሉ። ከኢትዮጵያ ነው የመጣሁት። ኮንስትራክሽን ካምፓኒ አለኝ ኢትዮጵያ ውስጥ እና ያንግ አፍሪካን ሊደርስ ኢኒሺዬቲቭ አፕሊካንት ነበርኩኝ። መጀመሪያ ቤት ለማድረግ ስመረጥ አሁን እዚህ መጣሁኝ ማለት ነው። አሁን እዚህ ምንድን ነው እያጠናሻለሽ? እዚህ ዋሽንግተን ፌሎውሺፕ እየተሳተፍኩኝ ነው። የመጀመሪያው የኦባማ ፍላግሺፕ ያንግ አፍሪካን ሊደርስ ኢኒሺዬቲቭ የተጀመረ ዋሽንግተን ፌሎውሺፕ አምስት መቶ ከአፍሪካ ሀገር ተመርጠናል ከኢትዮጵያ አስራ ሁለት ተመርጠናል ከሁለት ሺ ሶስት መቶ ሰው አፕላይ ያደረገ ማለት ነው። እና ሁላችን እዚህ በሶስት ትራኮች የመጣ ነው። በቢዝነስ ኤንድ ኢንትርፕርነርሺፕ፣ እኔ በዛው ላይ ያለሁት፣ ሲቪክ ሊደርሺፕ እና ፐብሊክ ማኔጅመንት። አሁን በተለያዩ ዩኒቨርሲቲዎች ጋር የስድስት ሳምንት በጣም ኢንተንሲቭ የሆነ ትሬኒንግ ላይ ነበርን። አሁን እሱን ጨርሰን ከፕሬዚደንት ኦባማ ጋር ይሄንን ፕሬዚደንሻል ሳሚት አደረግን ማለት ነው። በጣም ደስ የሚል ነው። ዛሬ ከፕሬዚደንት ኦባማ ጋር ተገናኛችሁ ዎ አስቀድማችሁ ደግሞ ከሴክሬታሪ ኬሪ ጋር እንደዚሁ ከኮንግረስ አባላት ጋር በጣም ከፍተኛ ደረጃ ላይ ያሉ የሜምበርስ ኦፍ ኮንግረስ ነው ያገኛችሁት። እርስ በርስ መተዋወቃችሁ ፕሬዚዳንት ኦባማ አንድ አስምረውበት ለሁላችሁም፣ መልእክት መጨረሻ ላይ ማሰሪያ አድርገው የወጡት ነጥብ እሱን ነው ከምንም በላይ እርስ በርስ መተዋወቃችሁ በጣም ወሳኝ ነገር ነው ሲሉ ነበር። እንደው ላንቺ ትልቁ ትምህርት ምንድን ነው በዚህ በYoung African Leaders Fellowship ሁለት ነገሮች። እኔ መጀመሪያ ወደዚህ ስመጣ ለምንድን ነው የመጣሁት መሰለ፣ በደንብ የፈለኩት እውቀት ነበረ? ማታ ሀገር ቤት ላገኘው ያልቻልኩት ማለት ነው on an international level ሆነ ስታየው ብዙ ነገር ብዙ ሪሶርስ የለንም። አንዳንዴ አንድ ሰው ጋይድ የሚያደርግህ ወይም የሆነ ኢንስቲትዩሽን ጋይድ የሚያደርግህ ትፈልጋለህ። ስኪል ትራንስፈር ላይ ወይም የእውቀት ሽግግር ላይ በጣም አምናለሁ እና እውቀት ሽግግር ለማድረግ ነው የመጣሁት። እዚህ ስንማር በየእራሳችን ነው የሚባለው፣ በየራሳችን ላይ የምንማረው የነበረው ነገር ይበዛል። ያው እርስ በርስ የም እንግዲህ የወጣት አፍሪካውያን በዚህ በዩናይትድ ስቴትስ የሚያደርጉት ቆይታም ትንሽ አማርኛቸውን ያሻሽላል የሚልም ተስፋ አለን። ወጣቶቹ በተለይ የእንግሊዝኛ መቀላቀል ሁኔታዎች ነበሩ። ቆንጂት፣ ወደ ኤርትራ ስንሄድ ደግሞ እንዴት የተሻለ ጥሩ አማርኛ እናገኛለን መሰለች። ስሞን ክፍለዝጊ ይባላል። ቤተ መጽሐፍትን በዲጂታል እና የታተሙ መጽሐፍትን ለኤርትራን ወጣቶች ለማድረስ የሚሰራ ነው። ማንበብ ዜጋን ይቀይራል፣ ማንበብ ወጣትን ይቀይራል ይላል ስሜ ስምዖን ዘርዝጊ ክፍላ ይባላል። ከኤርትራ ነው የመጣሁት። የኔ ተሞክሮ ደግሞ እንትን በኢንፎርሜሽን ማኔጅመንት ሲስተም ነው እና ንባብ እንዴት ያለ ጥቅም እንደሚያደርግ መስራት ነው። ንባብ ለዲሞክራሲና ለሂውማን ራይትስ ለሁሉም ነገር ለብልጽግና ሆነ ለዲቨሎፕመንት ሁሉም ነገር ጥቂት ድርጊት እንደሆነ እና እሱ ነው ስራዬ። ስለዚህ ዌብሳይት አለ ነው ወይስ የማንበቢያ ሶፍትዌሮች ነው የምትጽፈው? ዌብሳይት የለም ግን ምነው የምናደርገው ትንሽ የኢንተርኔት ፕሮቫይዲንግ ችግር ስላለ ሀገራችን በላይብረሪ ኢስታብሊሽ አድርገን ዲጂታልና ትራዲሽናል የሚባል ላይብረሪ እና ኮሚኒቲ ላይብረሪዎች መስርታችን ንባብ እንዲያድግ ነው ስራችን። በኤርትራ ውስጥ ወጣቶች እንዲያነቡ ታደርጋላችሁ። ምን ያህል ተጠቃሚ ያላችሁ በእናንተ በዲጂታል ቤተ መጽሐፍት ወይም በሌሎቹ ብዙ ብዙ ብዙ ወጣቶች ይመጣሉ። ብዙ ወጣቶች ይመጣሉ። ዛሬ ከፕሬዚዳንት ባራክ ኦባማ ጋር ተገናኘህ፣ እንዲያውም ሰላምታ ተለዋወጣችሁ። ምን ተሰማ? ኧረ በጣም በጣም ኩራት ተሰማ። ደስ ይላል። በጣም ደስ ይለኛል። በጣም ምንድን ነው እዚህ አሁን እየሰራህ ያለው? በያንግ አፍሪካን ሊደርሽፕ ሲቪክ ሊደርሽፕ ነው። ሲቪክ ሊደርሽፕ ነው። የት ትምህርት ቤት ነው ያለው? ዩሲ በርክሊ። በጣም ጥሩ ትምህርት ቤት ነው። ምን ያህል ጊዜ ቆየ በርክሊ ታዲያ ስድስት ሳምንት ለስድስት ሳምንት የወሰዱትን ስልጠና አጠናቀው ዛሬ ለሚቀጥሉት ሁለት ቀናትም እንደዚሁ የተለያዩ የስልጠናና የልምድ ልውውጥ እንዲሁም የዩናይትድ ስቴትስ ተቋማትን የሚጎበኙ ይሆናል። እኚህ ወጣቶች የአሜሪካ ድምጽ ሬዲዮን በቀጥታ ከስፍራው እነኚህ ወጣቶች የሚያደርጓቸውን የልምድ ልውውጥና ተሞክሮ በቀጥታ ለእናንተ የምናደርስ ይሆናል። የስቱዲዮ እንግዳ አድርገን ደግሞ በሚቀጥለው የመስታወት ዝግጅታችን የእናንተን ጥያቄ እንዲመልሱና ሐሳባቸውን ልምዳቸውን እንዲያጋሩ ደግሞ መስኮት የምንከፍት ይሆናል። ለምሽቱ ያለን ዘገባ ይህን ይመስላል። ወደ ምሽቱ የመጀመሪያ የመጽሔት ርዕስ እናልፋለን። ከኢትዮጵያ የደረሰን ነው። ኢዴፓ በገዢው ፓርቲ ኢህአደግ ላይ ያቀረበው ቅሬታ በሀገር አቀፍ የፖለቲካ ፓርቲዎች ሊጣራ ነው። ሐምሌ 12 ጠርቶት የነበረውን ስብሰባ የሰረዘው ኢዴፓ ሊቀሰቅሱ የወጡ አባሎቹና አመራሮቹ በፖሊስ ታግተው እንደዋሉ መግለጡ ይታወሳል። እስክንድር ፍሬው ነው የላከልን የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የምርጫ ስነ ምግባር ደንቡን የፈረሙ ተቃዋሚዎችና ገዢው ፓርቲ የሚሳተፉበት የሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ነው። ሐምሌ 12 2006 ዓ ም ሊያካሄድ የነበረውን ህዝባዊ ስብሰባ የሰረዘው ይህ ተቃዋሚ ፓርቲ ለዚህ ምክንያቱ በአባሎች ላይ የደረሰው ጫና ነው ባይ ነው። ለዚህ ስብሰባ ቀስቀሳ ሊያደርጉ የወጡ አባሎቹና አመራሮቹ በፖሊስ ታግተው መዋላቸውን ደግሞ በማሳያነት መጥቀሱ ይታወሳል። ሰሞኑን በተካሄደው የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ የዴፓ ቅሬታ አቅርበዋል። ውይይትም ተደርጎበታል። ቅስቀሳዬ ተደናቀፈብኝ ያለው ይህ ተቃዋሚ ፓርቲ ቅሬታውን ያቀረበው በገዢው ፓርቲ ኢህአዴግ ላይ መሆኑን ፕሬዝዳንቱ ዶክተር ጫኔ ከበደ ለቪኦኤ አብራርተዋል። ሁሉም የጋራ ምክር ቤት ፖለቲካ ፓርቲዎች አባላት አሉ። ኢህአዴግም አንዱ ፖለቲካ ፓርቲዎች የጋራ ምክር ቤት አባል እንደመሆኑ መጠን ወኪሎች አሉት፣ የኢህአዴግ ወኪሎች አሉት። ከዚህ አንጻር ጉዳዩን በጥልቀት ከተወያየን በኋላ ኮሚቴ በዝርዝር ጉዳዩን አይቶ ወደፊት የጋራ ምክር ቤቱ ያጋጠመውን የአሰራር ክፍተት ወይም የሕግ ክፍተት ካለም ያንን መርምሮ ወደፊት ለሚኖረን አሰራር አቅጣጫ ይዞ እንዲመጣ የእኛን ያቀረብነውን አቤቱታ ሁለት ከረር ያሉ ነጥቦችን ነው የጠየቅነው። አንደኛ የመንግስት አካላት መንግስት እንዲሰሩለት አዘጋጅቶ ቀጥሮ እያሰራቸው ያሉ የፖሊስ አካላት እና የደህንነት አካላት መሆናቸውን በአጽኖት ጠቅሰን እኛን ስብሰባ ቅስቀሳ እንዳናደርግ ያገዱን አካላት ናቸው እነዚህ አካላት እና እነኚህ መጠየቅ ስላለባቸው በጉዳዩ ላይ አጥኚው ኮሚቴ ይህንን ጉዳይ በአስቸኳይ አጥንቶ አቅርቦ መንግስት ለህዝብ ማብራሪያ እንዲሰጥ ነው አንዱን የጠየቅነው ጥያቄ። ሁለተኛ ይህንን ያደረጉ አካላት ጥፋተኛ ሆነው ከተገኙ በህግ የሚጠየቁበትን አግባብ የዚህን አቅጣጫ ይዞ እንዲመጣ ነው። በነዚህ ጉዳዮች ላይ ውሳኔ ከሰጠንም በኋላ መጪው ምርጫ ዘመን በመሆኑ ምክንያት እኛም ስጋት ስላለን፣ በዚህ ጉዳይ መቀጠል ፓርቲያችን በጣም እየሰጋ ስለሆነ ወደፊት በሰላማዊና በዲሞክራሲያዊ መንገድ ህዝባዊ ስብሰባዎችን ማድረግ የሚገባን ከሆነ የጋራ ምክር ቤቱ የህግ ክፍተት አለበት ማለት ነው። ስለዚህ ይሄ የጋራ ምክር ቤት ይህንን ክፍተት የሚሞላበት አስቸኳይ የሆነ መፍትሄ ይዞ እንዲመጣና እኛም ቀጣይ ስራዎቻችንን በተሟላ መልኩ መስራት እንድንችል ይህንን ገዥውም ፓርቲም ሆነ መንግስት ሀላፊነታቸውን ሀላፊነቱን እንዲወስዱ የሚል ጥያቄ ነው ያቀረብ ነው። ስለዚህ ይሄ ምንም ልዩነት በሌለው ሁኔታ ሁሉም የጋራ ምክር ቤት የፖለቲካ ፓርቲዎች የተስማሙበት ና ኮሚቴውም ተቋቁሞ በአጭር ጊዜ ውስጥ መልስ ይዞ እንዲመጣ ይህንን አሳይመንት ይዞ ነው የተለያየው። መቼ ነው ውጤቱ የሚታወቀው? ዶክተር ጫኔ፣ ሌላው ጥያቄ ደግሞ ኮሚቴ ተቋቋመ ሲባል እናንተም ጭምር ያላችሁበትን እዚያው አባላት የሆናችሁ የጋራ ምክር ቤቱ አባላት የሆናችሁ ፓርቲዎች አባል የሆናችሁበት ኮሚቴ የተቋቋመው አጣሪ ኮሚቴው ልክ ነው። ያ የራሳችን የሆነ አሰራር አለው። ቅሬታ በሚያቀርቡበት ሰዓት ቅሬታውን ያቀረቡ አካላትና ቅሬታ የቀረበበት አካል ሌሎች ኮሚቴዎችን ጨምሮ ሌሎች ፓርቲዎች የተመረጡ ሌሎች ፓርቲዎችንም ጨምሮ እዛ ላይ በተስማማንበት መሰረት እኛንም የተከሰሰውንም ኢህአዴግንም ጨምሮ ሌሎች ሶስት የፖለቲካ ፓርቲዎች ያሉበት ኮሚቴ ተቋቁሞ ነው ጉዳዩ እንዲያጠራ የተደረገው። እዚህ ላይ ቅሬታ አቅራቢው ኢዴፓ ነው፣ ቅሬታ የቀረበበት ኢህአዴግ ነው ተብሎ ነው የሚወሰደው። ትክክል ነው። ቅሬታውን እንዲያጠራ የተቋቋመው ኮሚቴ ስራውን በፍጥነት እንደሚያጠናቀቅ ተስፋ ያደረጉት የኢዴፓው ፕሬዝዳንት ሌሎች ህዝባዊ ስብሰባዎችን የሚያደርጉት ከዚህ በኋላ መሆኑን አስታውቀዋል። በቅድሚያ በመቀሌና በባህር ዳር ከዚያም በሌሎች የሀገሪቱ አካባቢዎች ህዝባዊ ስብሰባዎች እንደሚያደርጉ ማብራርተዋል። አገር አቀፉ የፖለቲካ ፓርቲዎች ምክር ቤትና የእስካሁን እንቅስቃሴዎቹ በተለይ በምርጫ ወቅት በተደጋጋሚ የሚጠቀሰው የዚህ ምክር ቤት እንቅስቃሴ አሁን ምን ደረጃ ላይ ይገኛል? በተከታይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በሁለተኛው እና የመጨረሻው የመጽሔት ክፍለ ጊዜ ዘገባ የኢትዮጵያ መንግስት ያሰራቸውና በጸረ ሽብር ህግ የከሰሳቸውን የኢንተርኔት አምደኞች ብሎገሮች እና ሶስት ጋዜጠኞችን እንዲለቅ አርባ አንድ ዓለም አቀፍና ብሔራዊ የመብቶች ተሟጋጅ ድርጅቶች ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉት ግልጽ ደብዳቤ ጠይቀዋል። ሰሎሞን አባተ ዝርዝሩን ይዟል። ድርጅቶቹ በዚሁ ሐምሌ 17 2006 ዓ ም በጻፉት ደብዳቤያቸው ላይ ኢትዮጵያ የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነት እንዲሁም የአፍሪቃ የሰብአዊና የህዝቦች መብቶች ቻርተርም አካል መሆኗን አስታውሰው እነዚህ ሁለቱም ዓለም አቀፍ ስምምነቶችና ሰነዶች ሐሳብን የመግለጽ ነፃነትን እንደሚያረጋግጡ አመልክተዋል። በመሆኑም አሉ ድርጅቶቹ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉት ግልጽ ደብዳቤያቸው ባቀረቡት ጥያቄ 망고스토 <목소리나> በዓለም አቀፍ ሕግጋት መሠረት የገባባቸውን እነዚህን ግዴታዎቹን እንዲያከብርና መሠረታዊ የሆኑ መብቶቻቸውን በመጠቀማቸው ምክንያት በዘፈቀደ ወይም ያለ አግባብ የታሰሩትን ግለሰቦች እንዲለቅ እንጠይቃለን። ብሎገሮቹ ዘላለም ክብረት፣ አጥናፍ ብርሃኔ፣ ናትናኤል ፈለቀ፣ ማኅሌት ፋንታውን፣ በፍቃዱ ኃይሉና አቤል ዋበላ እንዲሁም ጋዜጠኞቹ ተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስና ኤዶም ካሳዬ ይፈጸምብናል ባሉት ስለላና ወከባ ምክንያት ዞን ዘጠኝ ዌብሳይታቸውን ከዘጉ በኋላ በኋላ መልሰው እንደሚከፍቱት ባሳወቁ በጥቂት ቀናት ውስጥ ባለፈው ሚያዝያ በቁጥጥር ስር መዋላቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደሚያውቁ ደብዳቤ ጸሐፊዎቹ ድርጅቶች ጠቁመዋል። ከዚያ በኋላም አንዳች ክስ ሳይመሰረትባቸው ለሶስት ወራት በቁጥጥር ስር መቆየታቸውን ግልጽ ደብዳቤው አስታውሶ፣ በእስር ላይ በቆዩባቸው ጊዜያትም ከመርማሪዎቹ አግባብነት የሌለው አያያዝ እየደረሰባቸው መሆኑን አንዳንዶቹ መግለጻቸውን ተከላካይ ጠበቆቻቸውም ከአንዳንድ ሂደቶች መታገዳቸውን በመግለጽ አቤት ማለታቸውን አመልክተዋል። የታሰሩት ጋዜጠኞች ብዙ ዝግብ ባለበትና የበረቱ ነቀፌታዎች በሚሰነዘሩበት ጸረ ሽብር ሕጉ መከሰሳቸውን ሰባተኛዋ ተከሳሽ ሶሊያና ሽመልስም በሌለችበት የተከሰሰች መሆኑን የአርባ አንዱ ዓለም አቀፍና ብሔራዊ ድርጅቶች ግልጽ ደብዳቤ አመልክቶ የተባሉት በምርመራ ወቅት የሚደርስባቸው የወከባና የጭካኔ አድራጎቶች እንዲጣሩ በዚያ ሁኔታ የተወሰዱ ቃላትም በፍርድ ሂደቱ ወቅት ዋጋ እንዳላቸው ተደርገው እንዳይወሰዱ ጠይቋል። ታሳሪዎቹ የተሟላና ያልተገደበ የህግ ምክር አገልግሎት እንዲያገኙ፣ የፍርዱም ሂደት ለመገናኛ ብዙኃን ለህዝብና ለዲፕሎማቲክ ማህበረሰቡ ክፍት እንዲሆን ድርጅቶቹ ጠቅላይ ሚኒስትሩን በዚሁ ደብዳቤ አሳስበዋል። ፍርድ ሂደቶቹ ከዚህ በቀደሙ ሁኔታዎችም አሳሳቢ የሆኑ ምሳሌዎችን ጥለው ማለፋቸውን የጠቆመው የው ደብዳቤ ድምፃቸውን ከፍ አድርገው በመናገራቸው የሚታወቁት ኢትዮጵያውያኑ ጋዜጠኞች እስክንድር ነጋ፣ ርእዮት ዓለሙና ውብሸት ታየ ትክክል ካልሆኑ የፍርድ ሂደቶች በኋላ በጸረ ሽብር ሕጉ መሠረት የረጅም ዓመታት እስራት የተፈረደባቸው መሆኑን አስታውሷል። ምንም እንኳ የእርሶ ቢሮ ይላል ደብዳቤው ለጠቅላይ ሚኒስትሩ ይድረስ ባለው በዚሁ ደብዳቤ ግለሰቦቹ የታሰሩት በጋዜጠኛነት ስራቸው ምክንያት አለመሆኑን ቢናገርም ነፃ አካላት ባካሄዱት ፍተሻ ግን ይህ ትክክል አለመሆኑን አመልክተዋል። ለምሳሌም የመንግስታቱ ድርጅት የዘፈቀደ እስራት ፈታሽ ቡድን የእስክንድር ነጋ መታሰር ኢትዮጵያ የገባችባቸውን ዓለም አቀፍ ሕግጋት የሚጥስ መሆኑን አስታውቆ እስክንድር ነጋ በአፋጣኝ እንዲፈታ መጠየቁን አስታውሷል። ይሁን እንጂ እስክንድር ዛሬም የሚገኘው እዚያው ወህኒ ቤት መሆኑን አመልክቷል። የዞን ዘጠኝ ብሎገሮችም እንዲለቀቁ ድርጅቶቹ በዚሁ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድረስ ባሉት ግልጽ ደብዳቤ ላይ ጠይቀዋል። ከጠያቂዎቹ ድርጅቶች መካከል አምነስቲ ኢንተርናሽናል፣ አርቲክል 19 የሚባለው ሀሳብን የመግለጽ ድንጋጌ ቃፊር ቡድን፣ የመካከለኛው አፍሪካ ሰብአዊ መብቶች ተሟጋች መረብ፣ ሁማን ራይትስ ዋች፣ ፔን ኢንተርናሽናል፣ ፍሪደም ናው፣ ኢንግሊሽ ፔን፣ ዓለም አቀፍ የሴቶች ሚዲያ ድርጅቶች ወይም አይ ደብሊው ኤም ኤፍ፣ በአፍሪካም የብሩንዲ፣ የናይጄሪያ፣ የሱዳን፣ የኬንያ፣ የናይጄሪያ የታንዛኒያ የቶጎ የደቡብ ሱዳን የምዕራባዊ አፍሪካ የዛምቢያ የዚምባብዌ ብሔራዊ የመብቶች ተሟጋች ድርጅቶችም ይገኙበታል። የአንዳንዶቹን ድርጅቶች ቃል አቀባዮችና ኃላፊዎች እያነጋገርን ሰሞኑን ይዘንላችሁ እንመለሳለን ዝርዝር ዘገባ። የኢትዮጵያ መንግስትም የሚለው ምላሽ ካለ እንደዚሁ አካተን እንመለሳለን። ክቡራትና ክቡራን አድማጮቻችን ዝግጅታችንን አጋምሰናል። በ22ና በ25 ሜትር ባንድ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን በቀጥታ ወደ ስፖርት ፕሮግራም እናልፋለን። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ በየሁለት ዓመቱ አንዴ የሚደረገው የዓለም ወጣቶች አትሌቲክስ ሻምፒዮና ውድድር ዘንድሮ እዚህ በዩናይትድ ስቴትስ ዩጂን ኦሪገን ተስተናግዷል። 15ኛው የዓለም ወጣቶች አትሌቲክስ ሻምፒዮና ካለፈው ማክሰኞ ጀምሮ ለስድስት ቀናት ሲካሄድ ከቆየ በኋላ ትላንት ውድ ተጠናቋል። በትራክና መስኩ የስፖርት ውድድር አስተናጋጅ ዩኤስ የሜዳሊያውን ሰንጠረዥ በ11 ወርቅ አምስት ብርና አምስት ነሐስ በድምሩ 21 በአንደኝነት ጨርሳለች። ኬንያ በአራት ወርቅ ሁለተኛ ኢትዮጵያ በሦስት ወርቅ ሦስተኛ ሆነዋል። ብሪታንያ፣ ሩሲያ፣ ፈረንሳይና ቻይና የአራተኛ፣ አምስተኛ፣ ስድስተኛና ሰባተኛነቱን ስፍራ ወስደዋል። በተያያዘ ዜና ሩጫ ዝላይና ውርወራን ባጠቃለለው በዚሁ የሻምፒዮና ውድድር ላይ ኢትዮጵያን ወክለው ከተሳተፉ አትሌቶች መካከል አራቱ በሳምንቱ ማብቂያ ላይ ከክፍሎቻቸው መሰወራቸውን የኦሪጎን ዩኒቨርሲቲ አስታውቋል። በተቋሙ ቃል አቀባይ ጁሊ ብራውን መግለጫ መሠረት የጠፉት አንድ ወንድና ሦስት ሴት አትሌቶች ስም ዝርዝር እስካሁን ይፋ አልተደረገም ወንድየው ከ18 ዓመት በታች ወጣት ሲሆን ሴቶቹ በሙሉ ትላልቆች ናቸው ተብሏል የዩኒቨርሲቲ ፖሊስ አትሌቶቹን እየፈለገ ሲሆን ማረጋገጥ ባንችልም ሌሎች ክፍለ ግዛቶች ካሉ ወዳጆችና ዘመዶች ጋር መሆናቸውን ሰምተናል ዋናው ተግባራችን ደህና መሆናቸውን ማረጋገጡ ነው ሲሉ ጁሊ ብራውን አክለው ተናግረዋል ምናልባትም ጥገኝነት ለመጠየቅ እየሞከሩ ሳይሆን እንዳልቀረም ይሰማል። በትክክል ይህንን ማረጋገጥ ግን አልተቻለም። ይህን ዜና አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን የሚሰጠው ምላሽ ካለ ለማግኘት ምንጮቻችን ወደ ኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተር አቶ ዱቤ ጂሎ ቢሮ ስልክ ደውለው ነበር። ስልካቸው ጥሪ አይቀበልም። እዚህ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ፕሬስ ካውንስለር ሞክር ያለው በኢድ አልፈጥር በዓል ምክንያት ዝግ ሆኖ ሊሆን ይችላል። መልስ የሚሰጥ ሰው የለም። እንከታተላለን። የኢትዮጵያ እግር ኳስ ብሔራዊ ቡድን በቀጣዩ ዓመት ሞሮኮ ለሚካሄደው የአፍሪካ ዋንጫ ላለበት የምድብ ማጣሪያ በልምምድ ላይ ነው ይለናል ተባባሪ አዘጋጅ ገዛሀኝ ጽዮን መስቀል። መቀጠል ትችላለህ ገዛሀኝ። አመሰግናለሁ ሰለሞን። ብሔራዊ ቡድኑ በያዝነው ሳምንት መጨረሻ ከአንጎላ ብሔራዊ ቡድን ጋር የወዳጅነት ግጥሚያ ለማድረግ ከነገ ወዲያ ወደ ሉዋንዳ እንደሚያመራ ፌዴሬሽኑ አስታውቋል። ከሉዋንዳ መልስ ወደ ብራዚል ሄዶ በአስራ ሰባት ቀናት በመቆየት በወዳጅነት ግጥሚያ ልምምዱን እንደሚያጠናክርም ተገልጿል። ስምምነቱን ያመቻቹት አዲሱ አሰልጣኝ ማሪያኖ ባሬቶ መሆናቸውም ታውቋል። ይህ በዚህ እንዳለ አሰልጣኝ ማሪያኖ ባሬቶ እስካሁን ሲሰራበት የቆየውን የኢትዮጵያ እግር ኳስ የውድድር ሲስተም በሰፊ የውድድር መርሃ ግብር እንዲለወጥ የነደፉትን አዲስ አሰራር ለፌዴሬሽኑ አቅርበዋል። አሰልጣኙ ያቀረቡት የውድድር ሀሳብ ዋናው የፕሪሚየር ሊግ በአስራ ስድስት ቡድኖች እንዲዋቀርና እያንዳንዱ ክለብ በእድሜ ከሀያ እና ከአስራ ሰባት አመት በታች ቡድኖች እንዲኖራቸው ሁሉም በየደረጃቸው አመታዊ ውድድራቸውንም እንዲያደርጉ እንዲሁም የትምህርት ቤቶች ውድድር እንዲቀጥልና የባለሙያዎች አሰልጣኞችን በስፋት ማፍራት እንዳለበት የሚጠቁም መሆኑ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ኃላፊ አቶ ወንድምኩን አላዩ አሰልጣኙ ስላቀረቡት እቅድ እንዲገልጹልኝ ጠይቄያለሁ። ማሰልጠን ያስፈልጋል። ፕሮፌሽናል ደረጃ አንዱ አሰልጣኞችን በብዛት ማፍራት ካልቻለ ተተኪዎችን በብዛት ማፍራት አልቻለም። ስለዚህ ለሚቀጥለው አመት ምድር ከመድረሱ በፊት በተለያዩ ደረጃ ስልጠናዎችን መስጠት አለብን። ይህም የኢትዮጵያ እግር ኳስ ፌዴሬሽን አንድ ትኩረት ነው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ ምክትል ፕሬዚዳንትና እንዲሁም የፌዴሬሽን ዋና ጸሐፊ ከፊፋ ከፍተኛ ፈረት ጋር ከካፍ አላፌር ጋር ተነጋግረዋል እና ዋና ትኩረት አሁንም አሰልጣኞች ለአሰልጣኞች ስልጠና ስጥ ደግሞ መቂ አሰልጣኞች ያስፈልጉናል በተጫዋች ለማፍራት የተባለው ይህም ሚኒስትር ካቀረበው ሀሳብ ጋር አሁን በሌላ እግር ኳስ መክ ዜና የአውሮፓ ታላላቅ ክለቦች የሁለት ሺ አስራ አራት አስራ አምስት ዓመታዊ ውድድሮቻቸውን ከሁለት ሳምንት በኋላ ይጀምራሉ። ሁሉም ክለቦች ቡድኖቻቸውን ለማጠናከር የሚፈልጓቸውን ተጫዋቾችና አሰልጣኞች በመቅጠር በአዲስ መንፈስና ጉልበት ለመጀመር ተዘጋጅተዋል። ከዓለም ዋንጫው ፍጻሜ በኋላ ገኖ የሚወራው የተጫዋቾችና የአሰልጣኞች ዝውውርና የገበያ ዋጋ የወቅቱ ትኩስ ወሬ ሆነው ሰንብተዋል። የአለማችን ቱጃር ክለቦች የስፔኖቹ ማለት ነው ሪያል ማድሪድ እና ባርሴሎና በዓለም ዋንጫ አይን የገቡ ከዋክብትን በውድ ዋጋ ወደ ክለቦቻቸው አዘዋውረዋል። ሪያል ማድሪድ የኮሎምቢያውን የሀያ ሁለት አመቱ ጉብል ጀምስ ሬደር ጉዝን በስልሳ አንድ ሚሊዮን ፓውንድ የዝውውር ዋጋ አስፈርሞታል። መረጃዎች እንዳመለከቱት አስር ቁጥር የተጻፈበት ጀምስ የሚል ስም ያለበት ከሶስት መቶ አርባ አምስት ሺህ በላይ ማሊያ ሳምንት ባልሞላ ጊዜ ተቸብችቦ አልቋል። ሰላሳ ሶስት ነጥብ አራት ሚሊዮን ዩሮ ተገኝቷል ማለት ነው። በዚህ አይነት ተጫዋቹ የተገዛበትን ዋጋ በአጭር ጊዜ ያስመልሳል ተብሎለታል። ባርሴሎናም የዋዛ አልሆነም። በአለም ዋንጫ ላይ በተከሰተበት የተናካሽነት ባህሪ አለም ጉድ ያለበትን ኡራጓዩን ሚስዋሬዝን የአመቱ ከፍተኛ የዝውውር ዋጋ በሰባ አምስት ሚሊዮን ፓውንድ አስፈርሞታል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ከአዲስ አበባ ለዛሬ በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ወደ ተከታዩ የሰኞ መደበኛ ፕሮግራም እናልፋለን። አፍሪካ ነክ ርዕሶች የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በመጪው ሳምንት ሰኞ ዋሽንግተን ዲሲ በሚጀምረው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ሀምሳ አንድ የአፍሪካ አገሮች ርዕሳነ ብሔሮችና መርሃይ መንግስታትን ያስተናግዳሉ። ስለ ጉዳዩ እንዲያብራሩልን አቶ ሰሎሞን መዝገቡን አጋብዘናል። አቶ ሰሎሞን የዶክተርነት ትምህርታቸውን የተከታተሉት ታፍስ በተባለው የማሳቹሴትስ ዩኒቨርሲቲ እንደሆነና ከትምህርታቸው ትኩረቶች አንዱ የኢኮኖሚ እድገት መሆኑን ገልጠውልናል። በዲሞክራሲ በመልካም አስተዳደርና በሰብአዊ መብቶች ተሟጋችነት ተግባር እንደተሰማሩ አቶ ሶሎሞን መዝገቡ ገልጠዋል። በአሁኑ ወቅት በዩናይትድ ስቴትስ እርሻ ሚኒስቴር አንጋፋ ተንታኝ ናቸው። ያነጋገረቻቸው የአፍሪቃ ነክ ክርሶች አዘጋጅና አቅራቢ አዳነች ፍሳሐዬ ነች። በዓለም ሀያል በሆነችው ሀገርና በአፍሪቃ መሪዎች መካከል እንዲህ አይነት ጉባኤ ሲካሄድ ለመጀመሪያ ጊዜ ነው። ይህ ታሪካዊ ጉባኤ የዩናይትድ ስቴትስንና የአፍሪቃ ሀገሮችን ግንኙነት ለማጠናከር የታቀደ ሲሆን ያልተጋበዙ የአፍሪቃ መሪዎች እንዳሉ የሚታወቅ ነው። አቶ ሰለሞን መዝገቡ ስለ ጉባኤው በማብራራት ይጀምራሉ። እንግዲህ ይሄ ጉባኤ ከአፍሪካ ሀገሮች ጋር የአሜሪካ መንግስት በተለይ ፕሬዚደንቱ ሲያደርጉ ለመጀመሪያ ጊዜ ነው በአሜሪካ ታሪክ ውስጥ። ዋናው የጉባኤው አጀንዳ ከኢኮኖሚ ጋር የተያያዘ ቢሆንም ሌሎች ጉዳዮችን በመጠኑ የሚዳስሳሉ ተብሎ ይገመታል። አፍሪካ በአሜሪካ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊ ስትራቴጂ ላይ ብዙም ቦታ አልነበራትም። በተለይ በኢኮኖሚው መስክ ላይ ከአሜሪካ ከምታገኘው ድጋፍ በስተቀር የአፍሪካ ሀገሮች ነዳጅ የሚያመርቱ ከሚያቀርቡት በስተቀር የተለየ የኢኮኖሚ ግንኙነት አልነበረም። በቅርቡ ግን አንድም የአለም ገበያ እየተሳሰረ በመምጣቱ የአፍሪቃም ገበያ ትልቅ መሆኑ እየታየ ስለሆነ የቻይናን በአፍሪቃ ኢንቨስትመንት መጀመርና የንግድ መስፋፋት የአሜሪካ የንግድ አውታሮች የተወሰነ ፍላጎት ማሳየት ጀምረዋል። ስለዚህ ይህንን ለማመቻቸት የታቀደ በመሆኑ አይ ቲንክ በጎ ጭምር ነው ብዬ እገምታለሁ። በዚህ ጉባኤ ላይ መልካም አስተዳደርንና ጸጥታን በሚመለከት አንዳንድ ነጥቦች የሚነሱ ቢሆንም የጉባኤው ትኩረት ንግድና ኢኮኖሚ እንደመሆኑ መጠን ይህ ጉባኤ የአፍሪቃ መሪዎች ከአሜሪካ የንግድ ማህበረሰብ ጋር በቀጥታ ተገናኝተው ለመነጋገር እድል ይከፍትላቸዋል ተብሎ እንደሚጠበቅ አቶ ሰሎሞን አክለዋል። በተለይ ግን በጸረ ሽብር ላይ ስለ ሴኪሪቲ በሚደረግ የአሜሪካ መንግስት ከፍተኛ ኢንትረስት በመሆኑና ፕሬዚደንት ኦባማም በግላቸው በዚህ ላይ ፍላጎት ስላላቸው ይህንን ማንሳታቸው አይቀርም። ይህ አጀንዳ ግን ወደ ፕላን ኦፍ አክሽን ይሄዳል ብዬ አልገምትም። ዋናው ከፍተኛ ትኩረት የሚያገኘው የአፍሪካ መሪዎች አሜሪካ ውስጥ ካሉ ኩባንያዎችና የኩባንያ መሪዎች እና የንግድ ማህበረሰቡ ጋር ለመገናኘት እድል ይፈጥርላቸዋል። ዋናው የትኩረት አቅጣጫ የዚህ ስብሰባ የአፍሪካ የገበያ ማዕከልና አፍሪካ ከአሜሪካ ጋር ታደርገው የኢኮኖሚ ትስስር አሜሪካን በአፍሪካ ላይ ልታደርገው ኢንቨስትመንት ለተመለከተ ነው የሚያመቻቸው። የመጀመሪያው ቀንም ካየን፣ ሁለተኛው ቀንም ካየን ስብሰባውን የሚመሩት የንግድ ጉዳይ ኃላፊ የአሜሪካ እንዲሁም የአሜሪካ ሲኦ ዎች የሚያስተባብሩት ብሉምበርግ መሆናቸው ትኩረቱ ንግድ ላይና ኢኮኖሚው ላይ መሆኑ መገመት ይቻላል። የዩናይትድ ስቴትስና የአፍሪቃ መሪዎች የሚያካሄዱት ጉባኤ መጪው የአፍሪቃ ትውልድና የአፍሪቃ መጻኢ እድል እንዲጠናከር፣ ሰላምና ጸጥታ እንዲኖር፣ ዲሞክራሲና መልካም አስተዳደር እንዲጎላበት ለመጣር መሆኑም ተገልጿል። የአፍሪቃ የኢኮኖሚ እድገት ዘላቂነትን በዚህ መንገድ ለማጠናከር የታቀደ ጉባኤ እንደመሆኑ መጠንም ሁለት መቶ የሚሆኑ የአፍሪቃና የዩናይትድ ስቴትስ ኩባንያዎች በጉባኤው እንደሚገናኙ ታውቋል። ይሁንና አላማዊ ሆኖ ሳለ በዚህ ጉባኤ እንዲሳተፉ ያልተጋበዙ የኤርትራን፣ የሱዳንን እና የዚምባብዌን መሪዎች የመሳሰሉ እንዳሉ ይታወቃል። አቶ ሰለሞን መዝገቡ ታዲያ በጉዳዩ ላይ አመለካከታቸውን ገልጸዋል። የመጀመሪያ ስብሰባ በመሆኑ እንደዚህ አይነት ስብሰባ አንዳንድ መሪዎች መምጣታቸው መቅራታቸው ተገቢ ነው አይደለም የሚለው አንድ ውሳኔ ሀሳብ መስጠት ያስቸግራል። ምክንያቱም የመጀመሪያ ስብሰባ ነው። አንደኛ ይሄ ስብሰባ የንግድ ማህበረሰቡና የፕሬዚዳንት ኦባማ ፍላጎት ያሳያል። ነገር ግን ከኮንግረስ በኩል ከፍተኛ ድጋፍ ያገኘ አይመስልም። ምክንያቱም የኮንግረስ አባላት በዚህ ጉዳይ ላይ የሚኖራቸው ሚና በጣም የተወሰነ ነው። ስለዚህ ወደ ሌጅስሌሽን የሚሄድ ስራ ይሰራበታል ብዬ አልገምትም ግን መልእክት ማስተላለስ ይፈልጋል ይመስለኛል። የአሜሪካ መንግስት በተለይ አክቲቭ የሆነ ቫዮለንስ ባለበት እንደ ግጭቶች ባሉበት ሴንትራል አፍሪካን ሪፐብሊክ በመሳሰለው ያለው ሁኔታ ግምት ውስጥ ማስገባት መቻል አለባቸው። በዚህ ላይ ወዳጅነታቸው በጣም ከሻከራ ሀገሮች ጋር የኤርትራ ሱዳን፣ እና ዚምባብዌ ከመሳሰለም ጋር ይሄ የግንኙነት መሻከር ምልክት ለማሳየት ይመስለኛል። በአጠቃላይ ግን የቀሩት በሙሉ ጸረ ዲሞክራሲ ጸረ ሰብአዊ መብት ሆነው የመጡት በሙሉ ደግሞ የዲሞክራሲና የሰብአዊ መብት አክባሪዎች ማለት አይቻልም። በአብዛኛው ይመስለኝ ለተቀሩት መልእክት ለማስተላለፍ የተጠቀሙበት ይመስለኛል። በዘላቂነት የሚቀጥል አይመስለኝ ዩናይትድ ስቴትስ ከአፍሪካ ጋር ያላት የንግድ ግንኙነት ምን ያህል እንደሆነ አቶ ሰለሞን መዝገቡ ሲያብራሩ በጣም ውስን ነው ብለዋል። እንግዲህ የአሜሪካ በአፍሪካ ያላት ግንኙነት በጣም በጣም ውስን ነው ከፍተኛ ድጋፍ ታደርጋለች። አሜሪካ በአፍሪካ በኢንፍራስትራክቸር ዲቨሎፕመንት ለብዙ አመታት የተለያዩ እርዳታዎች በመስጠትም ከፍተኛ ድጋፍ ስታደርግ ቆይታለች። ግን ወደ ኢንቨስትመንት በሚስብና ኢኮኖሚ ወደሚያሳስር ደረጃ አልደረሰም። ባለፉት አስራ አምስት አመታት አገዋ የሚባለው ፕሮግራም የአፍሪካ ሀገሮች ወደ አሜሪካ ኤክስፖርትን እንዲያደርጉ የተመቻቸው ፖሊሲ ነበር። ይሄ ፖሊሲ የመጀመሪያ ፖሊሲ አይደለም። አሜሪካ ስታዘለ ለቀረው አለም ብዙ የሳውዝ ኤዥያ ሀገሮች በዚህ ተጠቅመዋል። በአንድ አመት ሁለት አመት ሁለት ሶስት ሚሊዮን ዶላር ኤክስፖርት ያደረጉ እንደነበረ ወደ አሜሪካ በአራት አምስት አመቱ ወደ አራት አምስት ቢሊዮን አጣጥፈው ሲያደርሱ፣ ይሄ የተመሳሳይ ፕሮግራም ለአፍሪካ ሲጀመር በአስራ አምስት አመት ውስጥ ይሄ የሚባል ይሄ የሚባል ምርት መምጣት አልቻለም። ከኢትዮጵያ ከኢትዮጵያና ከታንዛኒያ ከሞዛምቢክ ያለው እንኳን ብንመለከት በጣም ዝቅተኛ ነው። የኢትዮጵያ ግምት ብንወስድ፣ ለምሳሌ የጨርቃ ጨርቅ በጠቅላላ እስካሁን ድረስ በአመት ሀያ ሚሊዮን ከፍ ሊልም አልቻለም ይሄ አፍሪካ ለኤክስፖርት ያላት የኢንፍራስትራክቸር መዋቅር ደካማነት ያሳያል። የፖሊሲው አስፈላጊነት ምን ያህል ይዘልቃል የሚለው እንግዲህ ወደ ቱ ታውዘንድ ፊፍቲን ላይ በዛሬ አንድ አመት ኤክስፓየር ያደርጋል። ይሄ ለማሳደስ በአሜሪካ በኩል ፍላጎቷ አለ። ጥቅም አለው ወይ፣ ባለበት መልስ ይቀጥላል ወይ የሚለው እንግዲህ አሁን የሚታይ ይሆናል። አቶ ሰለሞን ስለ ሚሊኒየም ኮርፖሬሽን ግብና ስለ አዲሱ ፓወር አፍሪካ ስለተባለው የፕሬዚደንት ኦባማ እቅድም አብራርተዋል። ከዚህ ውጭ ሁለት የተለዩ አዲስ ፕሮግራሞች አሉ። አንደኛው ሚሊኒየም ዲቨሎፕመንት ኮርፖሬሽን የሚባለው ከሀያ እስከ ሰላሳ ቢሊዮን ዶላር ኢንቨስትመንት የሚያደርግ እንደነጋና በጣም ተጠቃሚ የሆኑበት በዛ ውስጥ ግን መመዘኛዎች አሉ። ከፍተኛ መመዘኛዎች አንዱ የጋቨርነንስ አንቲ ኮራፕሽን፣ የዲሞክራሲ የመሳሰሉ ክራይቴሪያዎች አሉ። በእነዚህ ክራይቴሪያዎች ማለፍና የአሜሪካን መንግስት ፍላጎት ማርካት የቻሉ በጣም ጥቂት ሀገሮች ስለሆኑ የተጠቀሙት በጣም ትንሽ ናቸው። ገንዘቡ በጣም ከፍተኛ ቢሆን ይሄ ለመዝለቁ አጠራጣሪ ሆኗል። ሁለተኛው የአዲሱ የፕሬዚደንት ኦባማ የፓወር ኢኒሽቲቭ ነው። ይሄ ከፍተኛ የኤሌክትሪፊኬሽን ኢኒሽቲቭ የተጀመረው ወደ ስምንት ቢሊዮን አሎክ ተደርጓል። ሶፋር ይቀጥላል የሚል ተስፋ አለ። ይሄ ሌላ መለኪያ የለውም። የመብራት ኃይል እና ፓወር ጀኔሬሽን በአፍሪካ ውስጥ እንዲስፋፋ የተደረገ ጅምር ነው። ይህ በጣም በጣም ጠቃሚና አስፈላጊ ነው። ብዙ አድቮኬት አለው ይሄንን፣ የሚገፋ ምክንያቱም አፍሪካ በዚህ በኩል በኤሌክትሪክ ኃይል በማግኘት ከዓለም የመጨረሻ ደረጃ የምትገኝ በመሆኗ እና ይሄ እየሰፋ ይሄድ ከአቶ ሰሎሞን መዝገቡ ጋር አዳነች ፍስሀ ያደረገችው ውይይት አላበቃም። በቀጣይ ዝግጅት ይቀርባል። አሁን ሳምንታዊው የጤና ፕሮግራም ይሆናል የሚቀርበው። ዛሬ የዓለም የሂፐታይተስ ወይም የጉበት ህመም ትኩረት ቀን ነው። የዛሬው የጤና ዝግጅትም በዚሁ ዙሪያ የተሰናዳ ነው። ሰሎሞን አባተ ያቀርበዋል። በደቂቅ ህዋስ ወይም ቫይረስ የሚተላለፈው ሄፓታይተስ የሚባለው ጉበት አጥቂ በሽታ ወይም የወፍ በሽታ ተብሎ በኢትዮጵያ በዘልማድ ይጠራል። በዓለም ዙሪያ በየዓመቱ 1 ሚሊዮን 500 ሺህ ሰው አካባቢ ይገድላል። ዛሬ ሐምሌ 21 የዓለም ሄፓታይተስ ቀን ታስቦ ሲውል ይህንን ሰው ጨራሽ በሽታ ከገጸ ምድር ማጥፋት እንደሚቻል ተበስሯል። በዓለም ብርቱ ከሚባሉ የጤና ችግሮች አንዱ የሆነውን ይህንን የጉበት በሽታ ለመጋፈጥ የምርመራ የመከላከልና የሕክምና ጥረቶች መጠናከር አስፈላጊ መሆኑን የዓለም የጤና ድርጅት አስታውቀዋል። ይህ በቫይረስ ምክንያት የሚመጣ የጉበት በሽታ በብዙ ችላ ተብሎ የቆየ መሆኑን ሊሳ ሽላይን ከጄኔቫ ያስተላለፈችው ዘገባ ይጠቁማል። ሂፓታይተስ ኤ ቢ ሲ ዲ እና ኢ ተብለው የሚፈረጁት እነዚህ ቫይረሶች በጠቅላላው የሚገድሉት ሰው ቁጥር በኤችአይ ቪ ኤድስ ምክንያት ከሚሞተው ሰው ቁጥር ጋር እኩል መሆኑ የችግሩን አሳሳቢነት ግዝፈት ያሳያል። በተለይ ሄፐታይተስ ቢና ሲ ስር የሰደደና የጉበት እብጠትን የሚያስከትል መታወክ እና የጉበት ካንሰርን የሚያስከትሉ ችግሮች በመሆናቸው በብዙ የተፈሩ ናቸው። እነዚህ ችግሮች ደግሞ ሞትን እንደሚያስከትሉ ይታወቃል። ሄፐታይተስ ቢ የሚተላለፈው ቫይረሱ በደሟ ውስጥ ካለ እናት ወደ አራስ ሕፃን በወሊድ ጊዜ በሚፈጠር የደም ንክኪ ወይም ጥንቃቄ ባልተደረገበት የግብረ ሥጋ ግንኙነት ነው። ሄፐታይተስ ሲ ደግሞ በመርፌ ምክንያት በቀላሉ ሊተላለፍ የሚችል በመሆኑ አደንዛዥ ወይም ፈሳሽ ውህዶችን ወይም ቅመማ ቅመም ወይም በደም የሚወሰዱ መድኃኒቶችን በአንድ መርፌ የሚጠቀሙ ሰዎች ለቫይረሱ ብዙ ጊዜ ተጋልጠው ይገኛሉ የጉበት ካንሰር የሳምባ ካንሰርን ተከትሎ ትልቁ ገዳይ ችግር መሆኑ ይታወቃል። ውጤታማ ነው የሚባል የካንሰር ሕክምና ወይም ኬሞቴራፒ የሌለው በመሆኑም እጅግ አስፈላጊውና የሚመከረውም መከላከል እንደሆነ የአሜሪካው ስታንፎርድ ዩኒቨርሲቲ የጉበት ዝውውር ቀዶ ሐኪም ሳሙኤል ሶ ይመክራሉ። እንዲያም ሆኖ ግን ሄፓታይተስን ማጥፋት እንደሚቻል በዚህ ዓመቱ የዓለም የጤና ጉባኤ ላይ የተገኙት የጤና ጥበቃ ሚኒስትሮች አረጋግጠዋል። በመሆኑም ሀገሮቹ እነዚህን ገዳይ ቫይረሶች ለማጥፋት እንዲተጉና ጥረታቸውን እንዲያጠናክሩ ዶክተር ሶ ጠይቀዋል። ስር የሰደደ ሄፕታይተስ ወይም የጉበት መታወክን ማስቆም በውጤቱም ችግሩ ወደ ካንሰር ወይም እብጠት እንዳያድግ ማድረግ የሚችል ፀረ ሄፐታይተስ ክትባት ላለፉት ሰላሳ ዓመታት ውጤታማ ሆኖ ቆይቷል። በተጨማሪም ሄፐታይተስ ቢን ለማከም የሚችሉ በጣም ውጤታማ መድኃኒቶች አሉን። በቀን አንድ ክኒን ብቻ በመውሰድ የበሽታውን እድገት ማቆም ይቻላል። በዓለም ዙሪያ ከአምስት መቶ ሚሊዮን በላይ ሰው ስር የሰደደ በቫይረስ የሚተላለፍ የጉበት ችግር አለበት። ከዚህ ውስጥ ከሁለት ሶስተኛ በላይ የሚሆነው ሞት የሚደርሰው እስያ ውስጥ ሲሆን ችግሩ አፍሪካ ውስጥም ተስፋፍቶ ይገኛል። ብዙ የሄፓታይተስ ችግር ያለባቸው ሰዎች ችግሩ እንዳለባቸው እንኳን አያውቁም። የሕመም ምልክቶቹ የሚታዩት ጉበት ብዙ ጉዳት ከደረሰበት ከዓመታት በኋላ ነው። ለዚህ ነው መንግስታት ጠንካራ የመከላከያ እርምጃዎችን እንዲወስዱ የዓለም የጤና ድርጅት የሚጐተጉተው። የድብሉ ኤች ኦ የዓለም ሄፓታይተስ መርሃ ግብር ኃላፊ ስቴፈን ዊክተር እንደሚሉት አዳዲስ የሕክምና መንገዶችን ውጤታማ የሆኑ መፍትሄዎችን ለማግኘት እየተደረገ ያለው ጥረት ተስፋ ሰጪ ውጤት እያስመዘገበ ነው። ሄፓታይተስ ሲ ላይ በተገኘ ሕክምና አብዮት ምክንያት አነቃቂ ሁኔታዎች ተፈጥረዋል። ብዙ አዳዲስ መድኃኒቶች አሉን። ፍቃድ እየጠበቁ ያሉም በርካቶች አዳዲሶች አሉ። ይህ ሁኔታ የሕክምናውን ጊዜ ወደ 12 ሳምንታት ተሳጥሮታል። ወደፊት ደግሞ ከዚያም ሊወርድ ይችላል። በእንክብል መልክ የሚሰጡ ፈዋሽነታቸው፣ ደህንነታቸው የተረጋገጠ መድኃኒቶች ናቸው። ከሙማኑ እስከ 90 ከመቶ የሚደርሱት እየተፈወሱ ነው። አሁን ትልቁ ችግር ገንዘብ ነው። የአሜሪካ ህሙማን ለዚህ የሦስት ወራት ሕክምና 84,000 ዶላር መክፈል አለባቸው። በእርግጥ ይህ ክፍያ በማደግ ላይ ያሉትን ሀገሮች ለጊዜውን ተዋቸውና በዓለም ዙሪያ አላቸው ለሚባሉትን ቢሆን የከበደ መሆኑን እንደሚገነዘቡ ዶክተር ዊክተር ተናግረዋል። ስለዚህ ዋጋው ፈጥኖ ይወርዳል የሚል እምነት አላቸው። ባለፈው ወር ውስጥ ለሦስቱ ወራት ሕክምና በአንድ ታካሚ 900 ዶላር ብቻ የሚያስከፍል ውል ግብፅ ከአንድ ኩባንያ ጋር መዋዋሏ ትልቅ ዜና ሆኖ ወጥቷል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። እዚህ ጋር የኢድን ምክንያት በማድረግ አንድ ጣዕም ያለው ዜማ እናሰማለን። ከዛ አስቀድመን ግን ከእናንተ ከአድማጮች ያገኘናቸው አስተያየቶች አሉ። እነሱ እናስቀድም። የተከበራችሁ አስተናጋጆች፣ ወይዘሮ አዲስ አበበ በእናንተ ሬዲዮን ስትከታተል በጣም የሚታሰረው ብዙ ነው የሚሰቃየው ብዙ ነው እየተባለ ወራል። ሽብር አለ ይባላል። አረ እንዲያው ምን አለ አባቶቻችን እንደዚህ እያዩ ዝም ነው ወይ የሚሉት? የሙስሊሙ የክርስቲያኑ አባቶች ለማስቀል ይዘው ወጥተው ታቦት ይዘው ወጥተው ለምነው ሁለቱንም አቀራ እንዲያስታርቁ ለመስጠት ነው። አመሰግናለሁ። ወይዘሮ ትግስት ይባላል። ለውድ አሜሪካ ድምጽ ሬዲዮ አዘጋጆች በመጀመሪያ ለመውያችሁና ለምታቀርቡ ዝግጅት ታላቅ አክብሮት አለኝ። ቆንጅት አቀራረብሽ፣ ሴንስ ኦፍ ሂውመርሽ፣ ያነጋገር ለዛሽ በጣም ጥሩ ነው። ስራሽ በተለይ ሀገርን፣ ወገንን ወዳድነትሽ ያሳብቃል። ምን አደከመሽ፣ ፍቅር ነሽ። ካይን ያውጣሽ እንዳልል በዞርዬ ነው የምሰማሽ ከጆሮ ያውጣሽ እንዳልል አባባሉ ትክክል አይመስለኝም። ብቻ ኑሪልኝ። በአጠቃላይ የአሜሪካን ሬዲዮ አዘጋጆች የሬዲዮ ጋዜጠኝነት ሙያ በአሁኑ ወቅት እየተዳከመ እየመጣ መሆኑን መቼም ሳትገነዘቡ አትቀሩም። ታዲያ ሙያችሁን እንዴት ነው ወደ ትውልድ የምታሸጋግሩት? የኢትዮጵያውያን ወርቅ ጋዜጠኞች ጌታቸው ኃይለማርያም፣ ታደሰ፣ ሙሉ ነ ንጉሴ፣ አክሊሉን የሚተካ ትውልድ እንዴት ነው የምንፈጥር? ትሁንነኝ ከአትላንታ ሰላም ሰዓቶች እንደምንቸለበታቸው ሰለሞን በየነ ከዋሽንግተን ዲሲ ነው። መንግስት ቀጥታ ትርጉሙ የህዝቡ ሎሌ ማለት ነው። ነገር ግን ለመንግስት ሎሌ የሆነው ህዝቡ ነው። ኢህአዴግ በሀያ ሶስት ያገዛዝ ዘመኑ አንድም የህዝብ ጥያቄ መልሶ አያውቅም። ህዝቡም የህገ መንግስቱን መብታቸውን እየተመረኮዙ ነው የሚጠይቁት። ነገር ግን ጥያቄ የጠየቀ ሁሉ ጸረ ሽብርተኛ እየተባለ ነው። ህዝቡም ሲያፈናቅሉት ዝም ብሏል። ሲደበድቡት ዝም ብሏል። ሲያስሩት ዝም ብሏል። የኑሮ ውድነቱ ጉሮሮውን ሲዘጋው ዝም ብሏል። የዝምታ ጦርነት ቀላል አይደለም። ዝምታ ደግሞ ትዕግስት እንጂ ፍርሃት አይደለም። ዘጠና ሚሊዮን ህዝብ ባህር ነው፣ አስሮ መጨረስ አይቻልም። ትዕግስት ያለቀ እንደሆነ የኢትዮጵያ ሱናሚ ማለት ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያውያኑ የኢንተርኔት አምደኞች ወይም ብሎገሮች ከእስራታቸው ሊፈቱ ይገባል። የአሜሪካን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ የአሜሪካ ድምፅ በዓለም ዙሪያ በሚያሰራጭባቸው በሁሉም ቋንቋዎችና መገናኛ ዘዴዎች አገልግሎቶች ሁሉ እንዲነገር የወጣ ነው። ርዕስ አንቀጹ እንዲህ ብሎ ይጀምራል። ሦስት ወራት ለሚሆን ጊዜ ታስረው የቆዩት ብሎገሮችና ጋዜጠኞች ሐምሌ 11 በፀረ ሽብር አዋጁ ድንጋጌዎች መሠረት ክስ ተመሥርቶባቸዋል። ዞን ዘጠኝ የሚባለው ቡድን አባላት የሆኑ ስድስት የኢንተርኔት ላይ ሐሳብ አንሸራሻሪዎች ወይም ብሎገሮችና ሦስት ነፃ ጋዜጠኞች መታሰራቸው አድራጎቱ በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ከሚሉ ዓለም አቀፍ የሰብዓዊ መብቶችና ሐሳብን የመግለጽ ነፃነት ተሟጋች ቡድኖች ቁጣ አዘል ኡኡታን አስነስቷል። የኢትዮጵያ መንግሥት ጋዜጠኞቹን በጸረ ሽብር ሕጉ መሠረት በሽብር አድራጎት ለመክሰስ መወሰኑ ዩናይትድ ስቴትስን በጥብቅ አሳስቧታል። የኢትዮጵያ መንግሥት የፍርዱ ሂደት ፍትሃዊ፣ ግልጽ፣ ነፃ የፖለቲካ ጫና የሌለበት መሆኑን እንዲሁም ከኢትዮጵያ ሕገ መንግሥታዊ ዋስትናዎችና ከዓለም አቀፍ የሰብዓዊ መብቶች ግዴታዎቿ ጋር በተጣጣመ ሁኔታ የሚካሄድ መሆኑን የማረጋገጥ ግዴታ አለበት። የፍርዱ ሥነ ሥርዓትም ለህዝብ ክትትል ክፍት ሆኖ እንዲካሄድ ዩናይትድ ስቴትስ የኢትዮጵያን መንግሥት ታሳስባለች። የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል። ኢትዮጵያ ጸረ ሽብር ሕጎችን ነፃ የሐሳብ ልውውጥን የመቆልመሚያ መሣሪያ አድርጋ ከመጠቀም እንድትቆጠብ ዩናይትድ ስቴትስ ጥሪዋን በድጋሚ ታሰማለች። ከዚህ በቀደሙ አጋጣሚዎች ጸረ ሽብር አዋጁ በጋዜጠኞች በመብቶች ተሟጋቾችና በተቃዋሚ የፖለቲካ ሰዎች ላይ ሥራ ላይ የመዋሉ ጉዳይ ሕጉ እንዲኖር በተፈለገበት ምክንያት፣ እንዲሁም ኢትዮጵያውያን በሕገ መንግሥት በተረጋገጡላቸው የፕሬስ ነጻነትና ሐሳብን የመግለጽ ነጻነት መብቶች በእውን ብፁዕ ወቅዱስነት ወይም የማይደፈሩና የማይገሰሱ በመሆናቸው ጉዳይ ላይ ብርቱ ጥርጣሬና ስጋቶችን አስነስቷል። ርዕሰ አንቀጹ መልእክቱን እንዲህ ሲል ደመደመ። ሐሳብን የመግለጽ ነፃነትን ጨምሮ መሠረታዊ የሆኑት ነፃነቶች አዳዲስ ቴክኖሎጂዎች በተፈጠሩ ቁጥር የሚለዋወጡ አይደሉም። ሐሳብን የመግለጽ ነፃነት መብት እንደ ማንኛዎቹም ሰብአዊ መብቶች ሁሉ ሰው በመሆን ተፈጥሮ ውስጥ በየሰቡ ውስጥ በተፈጥሮ የሚኖር እንጂ መንግስታት አስፈላጊ ነው አይደለም ብለው ባሰቡበት ጊዜ ሁሉ ሊቸሩት ወይም ሊነፍጉት የሚችሉት አይደለም። ሐሳብን የመግለጽ ነጻነትና የፕሬስ ነጻነት የማንኛውም ዲሞክራሲያዊ ህብረተሰብ መሠረታዊ አካላት ናቸው። ብሎገሮችንና ጋዜጠኞችን ማሰርና በሽብር ሕጎች መክሰስ በመገናኛ ብዙሃኑና በመላ ኢትዮጵያውያንም ሐሳብን የመግለጽ ነጻነት መብት ላይ አስፈሪ ወይም አሸማቃቂ ጫና አለው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅታችን ሊያበቃ ከአንድ ደቂቃም በታች ይመስለኛል። ያለው በዚሁ እንሰናበታለን። እስከ ነገ ቀደም በሚለው ዝግጅት በአንድ ሰዓት እስከተኩልተኩል በኋላም በሶስት ሰዓት እንገናኛለን። በዚህ የኢድ በዓል በተመለከተ ሙዚቃ እንዝጋ፣ በዛ ዜማ እንዘጋለን። ደህና ደሩ። እኛ በኩል የትግርኛው ፕሮግራም ይቀጥላል፣ የለም